ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በክፍል አራት የፕሮፌሰር በረከት ሀብተ ሥላሴ ግለ ሕይወት ትረካ መነሻ በቀድሞው የሂድሪ መንግሥትና በአማጽያን ኃይላት መካከል ተካሂደው ለስኬት ያልበቁ የሰላም ድርድር ጥረቶች ናቸው በካርተር ማዕከል አደራዳሪነት ተሞክረው ፍሬ አልባ የሆኑትን የአትላንታ ናይሮቢ እና ሎንዶን የእርቀ ሰላም ንግግሮችን ያነሳሉ። የሰላም ድርድሮች የተሞከሩትን ያስታውሳቸዋለሁ። አንዱ በታወቀው የአሜሪካ ፕሬዚዳንት ነበር ጂሚ ካርተር አማካይነት የተጀመረው ነበር ሲሪያ ሲሆን በጣም ከፍ ያለ አትኩሮ የተቀመጠበት ሰው ተስፋ የጣለበት ነበረ። ነገር ግን ችግሩ ምንድን ነው በሁለቱ ተደራዳሪዎች መሀል በሁለቱ ወገኖች መሀል መግባባት አልነበረም። አንዱ ደረጃ ላይ ለምሳሌ አሁን በኢትዮጵያ መንግስት፣ ፌዴሬሽን እንፈቅዳለን የሚል ሀሳብ ሰንዝሮ ነበር። መንግስቱ ራሱ ይሁን ወይ ደግሞ ፓርቲው አላውቅም ግን እና ኤርትራ በፌዴሬሽን ለመታሰር አይደለም ትግላችን፣ ትግላችን ነጻ ለማውጣት ነው ብሎ የሚል መሰጡ። ስለዚህ ከሸፈ። ፕሬዚደንት ካርተር አትላንታ ሰበሰባቸው። አንዴም ናይሮቢ ሰበሰባቸው። ከሸፈ አሁንም አልሆነም። በደርግም በኩል የሚመጣው ሀሳብ ለጊዜው በታክቲክ ደረጃ የሚታይ እንጂ ስትራቴጂካሊ ሁለቱን ወገኖች የሚያቀራርብ አንድ አማካኝ የሆነ መፍትሄ የሚያስገኝ ሆኖ አልተገኘም። በእኔ ግምት ዋናው ነገር ግን የኤርትራ መሪዎቹም ህዝቡም የታገል ነው የሰዋ ነው ሰው የሞተው ለፌዴሬሽን አይደለም። ፌዴሬሽን ማድረግ ቀረ እንዳሳቸው ዓፄ ኃይለሥላሴ ሲያፈረሱት አሁን የታገልነው ይህ ሁሉ ደም የፈሰሰበት ሙሉ ነጻነት ነው በሚል ያን አልተቀበልም። ይህ ለ እንደሚጠቅሳል ለንደን ግን ደርግ ከወደቀ በኋላ የተደረገው ድርድር ለንደን ጉዳይ ካለቀ በኋላ የሆነ ነገር ነው። እንደማስታወሰው አቶ ተስፋዬ ድንቃ አንድ መጽሐፍ ጽፏል። ስለዚህ ጉዳይ በደንብ ጽፎታል። በኢትዮጵያ በኩል የተጠበቀው እና በነፃ አውጪዎች በተለይ በህዝባዊ ግንባር በኩል የተጠበቀ አንድ ሆኖ አልተገኘም። የተለያየ ሀሳብ ነበር። ተፋይ ድንቃና ጓዶቹ የእኛ ዓላማ እና የእኛ ፍላጎት ያህል አልነበረም ብሎ ከስብሰባው ተካፋይነት ተገለሉ። አንፈልግም አሉ። በዛው ቀረ። ደርግ ከወደቀ በኋላ ታጋያቹ ኢህአዴግም ያው ኢትዮጵያን መንግስት ስልጣን ለመያዝ ወስኗል። ኢፒኤልፍም ኤርትራ ነጻ ሆና እንድትኖር ወስኗል። እና በዚሁ አለቀ ጉዳዩ። ድርድሩ በእውነቱ በተለይ የመጨረሻው ልንድና የነገረው በኢትዮጵያ ወገን የነበረው ሀሳብ ና በነጻ አውጪዎቹ ኢፌለፍ ና በኢህአደግ የነበረው የተለያየ ነው። የራሱ አሁን በመዝገብ ተመዝግቧል ማለት ነው በታሪክ ጸሐፊ። አንዱ በተለይም የለንደን ጉባኤ ልዩም ያደርገው የአሰብ ጉዳይም ተነስቶ እንደነበረ ነው። የአሰብ እንደዚሁ ለኢትዮጵያ እንዲሄድ የተቀረው መጽዋ እና ኤርትራ በዛው እንዲቀር የሚሉ ሀሳቦች ተነስተው በኢህአዴግ በኩል የአሰብም መጽዋም ሁሉም አንድ ላይ ወደዛ እንዲሄዱ የሚል ውሳኔ እንደተወሰነ የህወሀት አንዳንድ መሪዎች ያነሳሉ። አሁንም ድረስ የሚያውቁት ኢትዮጵያ ውስጥ ያለ የአረና ተዋላዊነትና ዲሞክራሲ ትግራይ በነ ቀድሞዎቹ ታጋዮች ይገብሩ አስራ ሰዓት ይመራ የነበረው ድርጅት አሁንም ያለ፣ በእርግጥ ሌላ መሪና ያለው ወጣት ብርሃ ደስታ፣ ያ ድርጅት አሁንም አሰብን ኢትዮጵያ እንድትሆን ይጠይቃሉ። አካል እንደሆነች አድርገው ያስባሉ። በእርግጥ ሌሎች ኢትዮጵያና ኤርትራ እንደገና እንደሆነው መኖር አለባቸው የሚል ከዛ የላቀ ራዕይ ያላቸው ሰዎች አሉ። የአሰብ ጉዳይ አሁንም ድረስ በርካታ ኢትዮጵያ ውስጥ ባሉ ሰዎች ዘንድ ተደጋግሞ ይነሳል። አሰብ ላይ ያለው አመለካከት ምንድን ነው? በተለይ በኤርትራውያን በኩል አሰብን ወደ ወደፊት ወደ ኢትዮጵያ ለመስጠት ወይም ደግሞ የማይታሰብ መንገድ ነው? ምንድን ነው በአሰብ አስመልክቶ በኤርትራ በኩል ያለው አቋም? በኤርትራ እና በኢትዮጵያ መሀል ያለው አስተያየት ስለ አሰብ ለየት ያለ ነው። ግን የአዲስ አበባ ስብሰባ ኢህአዴግ መጀመሪያ በደራጀው ስብሰባ ይሄ ነገር ተነስቶ ነበር አስታውሳለሁ። አንድ ፕሮቶኮል ተጽፎ ፕሮቶኮልንም አይተን ነበር እኔና አንድ ስራ ጓዴ አይተን ነበረ። ምንድነው የተስማሙት? ኤርትራ ኢትዮጵያ አሰብ ወደብ ለመጠቀም እንድትችል እንደማን ተጠቃሚ የሚገባውን የክራይ ይሁን የምን ሰርቪስ እየከፈሉ ግን በነጻ እንዲጠቀሙበት ተስማምቶ ነበር። ተፈራርመዋል። አንድ ፕሮቶኮል ተፈራርመዋል። ኢሳያስና መለስ ሰ ተፈራርመዋል። ይሄ ካለቀ በኋላ የአሰብ ነገር የአሰብ ጉዳይ በቃ መልስ አግኝተዋል። ይኔ ነው ይሄ ነው በዚሁ ተቋጭቷል ጉዳዩ የሚል እምነት ነበረኝ። ከዚያ በኋላ የስልጣን ሽኩቻ ያለ መግባባት ተፈጠረ ና የአሰብን ጉዳይ ተረሳ፣ አብሮ ሞተ። ያግሩም የሆነ አስተሳሰብ በሁለት መሀል ስምነት የተደረገበት አስተሳሰብ ቀረበት ነው። በመሀሉ ልዩ ልዩ ሰዎች የራሳቸው ያሳ ያቀርባሉ። እነ ገብሩ አስራት፣ ሌሎቹም አንዳንዶቹም ደግሞ ምሁራን በዓለም ሕግም ቢሆን አሰበኛ ነች የሚሉ ክርክር ያቀርባሉ። በሕግና በአህጉራዊ ወይ ደግሞ ኢንተርናሽናል ሕግ ከሆነ አሰብ ኢትዮጵያ ክፍል ነች፣ ያለ ቀለት ጉዳይ ነች የኤርትራ ማለት ነው። የኤርትራ ወደብ ነች፣ የኤርትራ አካል ነች። እንዲያውም የመጀመሪያ አካል ኤርትራ ሲባል ሲጀመር በአስብ ነው የተጀመረው። አንድ የአፋር ተወላጅ እንዳለኝ እንደማስታውሰው፣ መጀመሪያ ኤርትራዊ እኮ የነኝ ብሎ እንደ ቀል ብሎ፣ አንተ ኋላ የመጣኸው መጀመሪያ ኤርትራዊ እኔ ነኝ፣ አፋር ነኝ፣ አስረ ደግሞ ወይ አፋር ነው የሚል አነጋገር ሁሉ ተናገሩን አስታውሳለሁ። የአሰብ ጉዳይ ጉዳይ እንደሚመስለኝ የቀረው በኢትዮጵያና በኤርትራ መሀል ያለው አንዳንድ አከራካሪ ጉዳይ ሲፈታ የጋራ ስትራቴጂ ተደርጎ ሁለቱም ሀገሮች መሪዎች ተደራድረውበት አሁን ያለውም ያለ ሰላም አይሉት ጦርነት ያለው ሁኔታ ቀርቶ ሕዝቡ በሰላም የሚኖርበትን ስትራቴጂ ድርድር ካረጉ በኋላ አብሮ የሚፈታ ነው። በምን መንገድ ይፈታ? ይሄ ቴክኒካል የሆነ ነገር ኋላ የሚመጣ ነው። መጀመሪያ ግን በሁለቱ ሀገሮች መሪዎች መካከል ስለ አጠቃላይ በሁለቱ ሀገሮች ላለው ግንኙነት አንድ رجلنا مليحنا، لورتني ميتاكم مستني مدركان لباد. كذا مصيل دميتا وقاأ، كذا ما قدصل لازى ودفتم تملك ነጻ አውጪ ግንባር ጋር ተቀላቅለው ተመልሰው ኢህአዴግም ስልጣን ከተቆጣጠረ በኋላ በታዛቢነት መጥተዋል። የመጀመሪያው ቻርተር በሚጻፉበት ወቅት፣ በሽግግሩ ወቅት የዛን ጊዜ ሶስቱን ስርዓቶች እንዴት ነበር የተመለከቱት? አእምሮ ውስጥ ምን መጣ? ትላንት የሚያውቋት ኢትዮጵያ የነበሩባት የመሯት ሀገር እንደገና ለሶስተኛ ጊዜ በተለየ ችግር ላይ ሆና ሲያዩ እርስዎ ከሌላኛው ወገን ሆነው ምን ነበር አእምሮ ውስጥ ይመላለሱ የነበሩት በዛ ወቅት? አንድ አብነት ልጥቀስልህ በዚህ የቻርተር ጉባኤ የቻርተር ጉባኤ እንበለው የመጀመሪያ ጉባኤ አዲስ አበባ ሲደረግ በጉባኤው ማለቂያ ነው መሰለኝ አንድ ትልቅ ፓርቲ ተደርገው እየ በሊ ወተ መንግስት ነበር የተደረገው ዋና አስተናጋጁ ስዩም መስፍን ነበር ያስታሳለሁ እና ስዩም መስፍን ከኢሳያስ ጋር ይነጋገራሉ እና እኔ መጣህ ሰላም አልኳቸው እንግዲህ አይ ከመጣህ ቶ ኢሳያስ ብቻውን እንዳይሆን አንታጫውተው እኔ ንግሮች ልቀበል ብሎ ሄደ። አቶ ስዩም መስፍን ስዩም መስፍን ምራቁን የዋጠ ሲሪየስ የሆነ በጣም የተከበረ የማከብረው ሰው ነው። እና የዛን ጊዜ የማስታውሰው እኔ ድሮ ባጼ ኃይለ ስላሴ ጊዜ የነበረው ቤተ መንግስት ሳስበው፣ ግብር ሲደረግ፣ ፓርቲ ሲደረግ የሚወጡ ሰዎች የሚሉ ለጭ ለጭ ልብስ የለበሱ መሬቶችና በጣም የተከበረ ልብስ የለበሱ ዲፕሎማቶች፣ ትልቅ ሰዎች ኮርተው የሚያነጋግር ሰዎች የሚከበሩበት ቦታ ነበረ። አንድ ሁለት ጊዜ እንዳየሁት ያን አሁን በፖሊሲ አነጋገር የሰፊ ሕዝቡ ወካዮች መሰብሰቢያ ሆኖ የደስታ ቦታ ደስታ መግለጫ ሆኖ ሳየው የተሰማኝ ደስታ ቃላት አላገኝነት ምን ለመግለጽ ቃላት ለማግኘት ያዳግተኛል እና የዚያን ጊዜ የነበረው መንፈስ በእውነቱ የተስፋ የመጪው ጊዜ ብሩህ የሆነ ጊዜ። ስለዚህ ህዝቡ በሰላም የሚኖርበት ብልጽግና የሚያገኝበት ጊዜ መጣ ብዬ በደስታ ነበር ያየሁት። የመሪዎችንም ሁኔታ ሳያቸው የልዩ ልዩ ድርጊቶች አባሎች መሪዎች የነበሩበት። እርግጥም ኢህአዴግ ነው መሪው። የኢህአዴግ መሪ መለስ ነው ልቀመንበር ሆኖ የሚያካሄደው ጉባኤ እሱ ነበረ። እየተነሱ አንድ ባል ሲናገሩ ሁሉም እነ ተስፋ ያቢሰ አስታውሳለሁ። የሚናገሩት ንግግር ሁሉ በጣም ሲጥም የሰላምና የብልጽግና የደስታ ነገር የትግራችን ውጤት ነው ይሄ እያሉ ሲናገሩት አስታውሳለሁ። በጣም ተስፋ የሚሰጥ ጊዜ ነበረ። ግጥ ከጊዜው ሲለወጥ ከስርዓቱም ጋር ያለውን ወቅታዊ ሁኔታ የሚያንጸባርቅ ነው እንዳሉት እነሱ በወቅቱ ከሰው የህዝብ ተወካዮች ብለው አንስተዋቸዋል። በእርግጥ በአሸናፊነት በጠመንጃ ኃይል የመጡ የወቅቱ ባለጊዜ ነበሩ። ከዛ ባሻገርስ ከያ ካለቀ በኋላ ኤርትራ ተመልሰዋል። ኤርትራም ሀገር ሆና ቆማለች። እርሶን ከሚታወቁበት አንዱም በኤርትራ እንቅስቃሴ ውስጥ አሻራው ጎልቶ ከሚታይበት ከበርካታ አስተዋጽኦዎች ውስጥ አንዱ የሕገ መንግሥት ረቂቅ ኮሚሽን ነው። እስካሁንም ድረስ ኤርትራ በእርግጥ ህገ መንግሥት በፓርላማ የጸደቀ የላትም። በዛ ወቅት ኃላፊነቱን ሲረከቡ ህገ መንግሥት አርቃቂ ኮሚሽኑ በሚቋቋምበት ጊዜ በምን ራዕይ ላይ ተመስርተው ነበር? ምን ነበር? በእርግጥ በርካታ በዝርዝር ጽፈዋል መጽሐፍ ውስጥ። ለአድማጮች በሚሆን መንገድ ለማቅረብ ያህል ከጅማሬው እስከ ፍጻሜው ድረስ የነበሩት ዋነኛ እንቅስቃሴዎች ምን ይመስሉ ነበር? ለክሽፈቱ ዋና ምክንያት የሆነው ምንድን ነው? ከክሽፈቱ በፊት መጀመሪያ ስለ ቀደም ብለህ እንደገለጽከው የነበረው የተስፋ መንፈስ እስቲ ትንሽ ልግለጽ። ስለሱ መሪው ሀሳብ መቼም ዴሞክራሲና ፍትህ ዓለም ሁሉም የሚያንቀሳቅሰው ዴሞክራሲና ፍትህ ነው። ህገ መንግስት ሲባል ደግሞ ኮንስቲቱሽን ሲባል መሰረቱ ምሰሶው ዴሞክራሲና ህግ ነው፣ የህግ ልዕልና ነው። ከዚያም ጋር አብረው የሚሄዱ አብይ ነገሮች አሉ፣ አበይት ሀሳቦች እንደ የተመዛዘነ የተመጣጠነ ብልጽግና ወይም ደግሞ ሰስቴን ዴቨሎፕመንት ሰላምና እርጋታ እንደሚያስፈልግ የሰላምሰምና እርጋታ ግን ምክንያት ሚሆን እነማን ናቸው የሚል ሁሉ ጥያቄ ተጠይቆ ወሳኞቹ ዴሞክራሲና የህግ ልዕልና ናቸው እና የሰው መብት የሚከበርበት ደግሞ ስርዓት እና እነዚህ አንቀሳቃሽ አቤት ሀሳቦች መነሻ ሆነው እንግዲህ አንድ ይህንን መርኩዝ የሚያደርግ ህገ መንግስት እንዲቋቋም እንዲጽ የሕገ መንግስት አርቃቂ ኮሚሽን አድርገው ሲሾሙኝ የተደረገው ስምምነት መሾሙን ሾማቸውኛል ግን፣ ከተሾምን በኋላ ከውስጣችን ይህን አድርግ እንዲያ እንዳትሉኝ፣ ቀይስ ጀምር ጀምር እስከ መጨረሻ ድረስ በነጻ መንፈስ በነጻ ስልጣን ጉዳይ እንዲፈጽም ብዬ አግባባቸው ይሻሉ ከጨረስ በኋላ ታረጉት ታርጉታላችሁ፣ ግን እስክጨርስ ድረስ የኮሚሽን እስክጨርስ ድረስ ማንም ሰው እጅ እንዳያገባበት የሚል ሀሳብ አቅርቤ ተስማምተውበት፣ ደስ ብሎን ጀመርን። ደስ ብሎን ጀመርን። ሁለት አመት ተኩል እስከ ሶስት አመት ድረስ ተካሄደ። መጀመሪያ ሰው ደነገጠ። ወደ የመንደሩ እየሄድን ስናስረዳቸው ስለ ህገ መንግስት ለመንግስት ታውቁ ብለን ነው የምነግራቸው እና ሀሳባችን እንፈልጋለን ስላቸው ስለ ህገ መንግስት እኛም እናውቃለን እናንተ ስጡን እንጂ ሲሉን፣ የለም ሀሳብ ከእናንተ እንዲመጣ እንፈልጋለን በእኛም እኩል ኦፍኮርስ ሀሳብ አለ ግን ከሀሳብ ከእናንተም በኩል እንዲመነጭ እንፈልጋለን በስንላቸው መጀመር ደነገ ሁለተኛ ግን ነገሩ ጠማቸውና፣ ታምነኝም በሁለተኛ አመት ላይ ራሱ ህዝብ ይመጣ ሀሳብ ያጎርፍ ጀመር በጣም ደስ የሚያሰኝ ነገር ነበረ። የሁለት አመት ሶስት አመት የተካሄደበት ህገ መንግስት ማርቀቅ ሂደት እና ጨረስን፣ አስረከብን፣ ፓርላመንት አስረከብን። ፓርላመንትም አልፎ ደግሞ አንድ ህዝብ የመረጠው ህገ መንግስታዊ ጉባኤ ኮንስቲትዌንት አሰምብሊ ቆመ። እራሱን ቀረበ፣ አጸደቁት። አንድ ትንሽ ለውጥ አድርገው አጸደቁት፣ ጸደቀ። እኛ የምጠብቀው በአንድ አመት ውስጥ ህገ መንግስቱ ተተግብሮ ስራ ላይ ውሎ አዲስ ምርጫ የመንግስት ምርጫ እንዲደረግና አዲስ መንግስት እንዲጀመር ነበር ሀሳቤ። ስንጠብቅ ስንጠብቅ አልመጣም። አመት ሁለት አመት ሶስት አመት አለፈ፣ ወራት ተስፋ ለመቅረፅ አዘነብን። በመሀሉ ደግሞ የባድሜ ጦርነት ተከፈተ በመጽሐፌ ላይ እንዳየኸው የባድሜ ጦርነት ሲታወጅ የኤርትራ ህገ መንግስት የህግ ፓርላማ አላጸደቀው፣ ህዝቡም አልተቸበት፣ በአዋጅ አልተነገረው። ድንገት እንግዳ ደራሽ ሆኖ የመጣው እና እሱ ራሱ ታሪክ ነው። ቅድም ስትጠይቀኝ ኢሳያስን ስታየው እንዴት ነበረ? ስለ እሱ ያለ አስተያየት እንዴት ነበረ? መጀመሪያ ላይ ነበር ኢሳያስ ኋላ ያየሁት። አሁን ያለው ኢሳያስ እና በትግል ጊዜ መጀመሪያ ጊዜ ያገኝ ኢሳያስ አንድ ሰው አይደለም፣ ሁለት ሰዎች። እንዴት አድርገው ሁለት ሰዎች ሊሆን ይቻላል አልከኝ። እንግዲህ ይሄ አንድ የአእምሮ ሊቃውንት ሳይኮሎጂስት ብቻ ናቸው ሊመለሱ የሚችሉ ግን ፈጽሞ የተለያዩ ሰዎች ናቸው። ሁለት ሰዎች ናቸው፣ የአሁን ኢሳያስ እና የድሮ ኢሳያስ። የአሁን ኢሳያስ እንደምን ይገልጧቸዋል? የአሁን ኢሳያስ ምን ልበልህ፣ ህግ የማያከብር ህግ የማይቀበል የህግ ገዥነት የማይቀበል በህገ መንግስቱ የተደነገገውን በህግ ገዥነት የሚለውን ስነ ሀሳብ የማይቀበል አምባገነን ሰው ነው እና እንዴት ታዲያ ይህን ታውቃል ቻልክም ብለው ይጠይቁኛል እናንዶች ሰዎች እን እኔ እግዚአብሔር አይደለሁኝ ሰው ነኝ። ሳየው በችሎታው በሐሳቡ በአስተያየቱ በስብዕናው በሰው የመምራት ችሎታው አደነኩት። ግን ወይ አንድ ድብቅ ነበረ ያን መላዩ ወይ ደግሞ ኋላ የተፈጠረ ጠባይ የሆነ አላውቅም። ህገ መንግስት እንዳረቅ ከዘዘኝ በኋላ አሁን ይህን ህገ መንግስት መጣልና በአማገነንነት አገር የመምራት ሀሳብ መቼ ነው የመጣው? ለምን ተጠብቆ ነበር ታዲያ? ለምንስ ህገ መንግስቱን አርቃይ ኮሚሽን ሰብሳቢ እንደሆነ መረጠኝ ብዬ ለማቀረቡ ጥያቄ መልስ የለኝም። እንደ እንቆቅልሽ ነገር ነው፣ የሳያሳፍ ወርቅ ነገር። ያስህተቱ በአንድ በኩል ብዙ ጊዜ በተለይ በምሁራን ዘንድ መሪዎችን አንድም በውል የመገንዘብ አቅም የላቸውም፣ አላያም የራሳቸውን ጥቅም ለማስገኘት ወይም ክብርና ሞገስ በመሪዎች ፊት ለማስገኘት ሲባል ለመሪዎች ትዕዛዝ እና ፍላጎት ያድራሉ ተብሎ ይተቻል። ይሄንን ከእርሶ አኳያ እንደምን ያዩታል? በተለይ እንደና ኢሳያስ አፈወርቂና ሌሎችም የአፍሪካ በርካታ መሪዎችን መረዳት መገንዘብ ያናክል አዳጋች ነው። እንደ እርስዎ ባለ ትልቅ የሥራ ተሞክሮና ጥልቅ የሆነ ውራዊ አስተሳሰብ ላለው ሰው እኔም ነው ሁላችንም፣ እኔም ብቻ ላልሆን በሙሉ ከታ መንግስት ከነጻ አውጪ ዘመን ጀምሮ እስከ እስካሁን ድረስ ያለው የተፈጸመው ታሪካዊ ሁኔታ ተጠያቂዎች ነን፣ ሁላችን ተጠያቂዎች ነን። አንዱ ከአንዱ ይበልጥ ተጠያቂ ሊሆን ይችላል። ከውስጥ ያሉ ከጠገብ የነበሩ መሪዎች ለምሳሌ አስራ አምስቶቹ እንደሚባሉት የፊፍቲን ተጠያቄ ሊሆኑ ስለሚችሉ ይህንንም ተገንዝበው ሰውየውን በሕግ እንዲመራ ሕገ መንግስቱ እንዲተገብር ጠይቀውት ነበረ። ስላልፈለገ ደግሞ እነሱም ስለገፉበት ፈርቶም ይሆን በሌላ ምክንያት አስራቸው እስካሁን ድረስ የታስሩበት የማይታወቅ ሁኔታ ይገኛሉ። ከዚያም ባሻገር አንዳንዶቹ ቢሮክራቲውን ሰዎች እኛ ጣፈንጣ በቃ መንግስት ያዘዘን ብቻ መፈጸም ነው እንጂ እኛ የመመራመር ተጠየቀ የሆነ ኃላፊነት የለብንም ብለውም ሊመለሱ ይችል ይሆናል። እንደ እኔ ያሉት ነፃ የሆኑ ምሁራን ግን ተጠያቂነት አለብን። እርግጥ ነው ሰዎች ደን የሰው አኳህን ምሳሌ ኢሳያስ እዛ ጊዜ ባየሁት ጊዜ ያሳየው ጠባይ ያሳየው ስም እና አሳስቶኛል ሰው እንደሆነ ሳስቻለሁ። ተመልሽ ሳየው አንዳንድ ነገሮች መታዘብ ይገባኝ ነበርም ማለት ይቻላል ግን ተመልሽ ደግሞ ሳይ በእውነቱ፣ አንድ ሀገር ሰውዬው ያሳይ የነበረው ጠባይ ከአሁኑ ጠባይ ጋር ፈጽሞ የተለየ ስለሆነ ምልክትም ነበረ ብዬ ለማመን ያስቸግረኛል። አጠገቡ ሊስር ለነበሩት ግን ጥያቄ ታቀርብላቸው። አዎ ወደ መጨረሻው ተገንዘብ ነው ነበረ። አንዳንድ ድርጊቱ ወደዚህ እንደሚያመራ ገብተን ነበር። በመጨረሻውም አስራ አምስቱ ጂሽት የሚባሉት ከተገነዘቡ በኋላ ሊመልሱ ሞከሩ እና ያ እስራት ደረሰባቸው ብለው ይመልሳሉ። አንዱ ፈለገው እንዲሰራ ያፈልግንበት ምክንያቱ ችሎታው ነው። ሰው የመምራት ችሎታ ነበረው። ብልህ ነው። ተናግሮ የማሳመን ችሎታ ነበረው። ደግሞም ሰውን ህይወቱን እስከ መሰዋት እቾት የማይፈልግ ታጋይ ሆኖ ያገኘ ነው እና የኤርትራን ነው የመሰለች ሀገር ሁለት ትልቅ ሃይማኖቶች ተከታዮች ያለዋት ያሉባት ክርስቲያን፣ እስላም፣ ክርስቲያኑን ከእስላሙ ደጋውን ከቆላው ህዝብ ጋር አንድ ጠምሮ አደራጅቶ አንቅቶ አታግሎ ነጻ ለማውጣት ያበቃ ስለሆነ ይህም አታለን ይሆናል ይላሉ። መልሳቸው ይሄ ነው። ከዚህ አልፎ እውነት ምን ማድረግ እንደሚቻል አላውቅም። በእርግጥ መጨረሻ ላይ የህገ መንግስት አርቃቂ ኮሚሽኑ ተነሳለትን ዓላማ ሳይከውን ተጠናቋል። ለወደፊቱስ ለኤርትራ ህገ መንግስት ያስፈልጋታል ወይስ አያሻትም? ለምሳሌ በቀድሞ የኢትዮጵያ ፕሬዚደንት መንግስቱ ኃይለማርያም እና በሊቢያው ፕሬዚደንት ጋዳፊ መካከል ላይ በተደረጉ ውይይቶች መካከል በቀልድ መልክ የቀረበ ነው። በእርግጥ ኢትዮጵያ የገንዘብ ሚኒስቴር ምን ያደርግላታል? ለምን አዋቀራችሁ ብሎ መንግስቱን ሲተቹ በበብር መንግስቱ በኩል የነበረው ምላሽ ሊቢያስ የእርሻ ሚኒስቴር ምን ያደርግላታል? የሚሉ መባባሎች ነበሩ። እና ለበርካታ አፍሪካ ሀገሮች የፍትህ ሚኒስቴር ምን ያደርግላቸዋል ከስሙላነቱ በስተቀር ብለው አንዳንድ የሚያነሱ አሉ። ይህ የፍትህ ጉዳይ ተግባራዊ በማይሆንበት ሀገር በእርግጥ ህገ መንግስት መኖሩ ወይም አለመኖሩ የሚያመጣው ለውጥ ይኖራል? ይኖራል ይኖራል። አሁን እንዳልከው አይነት ነገር የሚናገሩ ሰዎች መሰረታዊ የሆነ የአፍሪካ ህዝብ ክትብና መንፈስ የማያውቁ የማይገባቸው ሰዎች ናቸው። አፍሪካን ዳር እስከ ዳር ዶሬያቸዋለሁ። በስራዬ ምክንያት፣ በሙያ ምክንያት ምርምር ለማድረግ ስርጭት ለማድረግ አይቸዋለሁ። የአፍሪካ ህዝብ ከህዝብና የአፍሪካ መሪ የተለያዩ ናቸው። ህዝቡ ላይ ሳይሆን በእርግጥ መሪዎቹ ላይ ነው ትኩረታቸው። አምባገነን መሪ ባለበት ህግ ስለማይሰራ ፋይዳው ምንድን ነው የሚል ጥያቄ ነው የነሱ ጥያቄ። አምባገነን እንዳይኖር እኮ ዴሞክራሲና የህግ ልዕልና የሚባለው እኮ አምር ለዚሁ ነው። አምባገነንና ወንጀለኛ የሆነ ሰው የሚያዝበት ህግ ነው። በህግ ካልተያዘ በምን ይያዛል? እና ግን ህግ ደግሞ ደጋፊ ያስፈልገዋል፣ አጋር ያስፈልገዋል። አጋር ደግሞ ህዝቡ ነው። ህዝቡ ደግሞ ተደራጅቶ ወይ በፖለቲካ ፓርቲ መልክ ወይ በሌላ መንገድ ተደራጅቶ ይህንን መብቱን የሚጠብቅበትን መንገድ ማድረግ አለበት። እና የረጅም ትግል ጉዳይ ነው። ረጅም ትግል የሚጠይቅ ነው እንጂ እኔ እንዲህ ያለ አነጋገር ለአንድ አፍሪካ ያለ ህዝብ የፍትህ ምን ያስፈልገዋል ምን ያደርግለታል፣ ፍትህ በሌለበት ሀገር የሚለው ጥያቄ አልቀበልም። ትግል ያስፈልገዋል። በረጅም ትግል ደግሞ ይሄ ይፈጸማል። በአጭር ጊዜ የሚወጣ አይደለም። ግን በዴሞክራሲ ህዝብ ራሱን የሚያተደርበት የሚገዛበት ስርአት፣ የህግ ልዕልና፣ ሁሉም በህግ ስር እኩል ሆኖ ከህግ በላይ ሳይሆን በህግ ስር የሚተዳደርበት ስርአት ዓለም ያወቀው ኢንተርናሽናል፣ የተታወቀ በኢንተርናሽናል ውልም የጸደቀ የዘመናችን ትልቁ የፖለቲካ መንፈስ ስለሆነ ይህን ተሻግሮ ንቆ ህግም ያስፈልጋል ብሎ መናገርም ተገቢ ይመስል አይታየኝም። እንዲያውም የተሸናፊነት መንፈስ ያጠቃው ሰው ነው ይህን የሚለው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።